ከሊቢያ ዋና ከተማ ወጣ ብሎ በሚገኝ ታጃውራ በተባለ ከተለያዩ አገሮች ፈልሶ የመጡ ስደተኞች ከታሰቡበት ስፍራ በተፈጸመ የአየር ድብደባ አርባ ሰዎች ሲገደሉ ቁጥራቸው ሰማኒያ የሚደርሱ ሌሎች ደግሞ የመቁሰል አደጋ እንደደረሰባቸው የአይን ማኞች ገለጡ። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዞታል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለ ተፈጸመው የአየር ድብደባና ስለ ደረሰው አደጋ ለአሜሪካ ድምፅ ሲናገሩ በጥቃቱ ሕይወታቸውን ካጡት መካከል ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁመዋል። ባልደረባችን ሄዘር መርዶክ እና ዊንታ ኪዳን ያጠናቀሩትን ዘገባ ኤደን ገረመው ይዛ ቀርባለች። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ይህንን ከ130 በላይ የሚሆኑ ስደተኞች የተጎዱበትን ጥቃት አውግዘዋል። አያይዘውም በመጀመሪያ ስደተኞችና ፍልሰተኞች ሊታሰሩ አይገባም፣ ጥቃቱ ከተፈጸመ በኋላም ሰላማዊ ዜጎችና ስደተኞች ላይ ያነጣጠረ መሆን የለበትም ብለዋል። አክለውም በሜዲትራንያን ባህር በኩል ወደ አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉት ፍልሰተኞች ወደ ሊቢያ እንዲመለሱ ሊገደዱ አይገባም ብለዋል። ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታውጃራ በተባለው ጥቃቱ በደረሰበት ቦታ የሚገኝና ከጥቃቱ የተረፈው ዛይድ የተባለ ኤርትራዊ ስለ ሁኔታው ለአሜሪካ ድምጽ ሲናገር አብዚ ቦታ ከባቢ ሓሙሽተ እና ኤርትራውያን፣ ሱዳናውያን፣ ሶማሊ በማቆያው ውስጥ አምስት መቶ ሰዎች ነበሩ። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን ኤርትራውያንና ሱዳናውያን አለን። በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ ዐሥራ አንድ ተኩል ላይ አጠገባችን ያለ ጋራዥ ተመታ፣ ቀጥሎ ሁለተኛው አዳራሽ ተመታ። በዚህ አዳራሽ ውስጥ አንድ መቶ አርባ የሚሆኑ ሰዎች ነበሩ። አሁን አዳራሹ ሙሉ በሙሉ ወድሟል። የዳኑት በጣም ጥቂት ሰዎች ናቸው እኛ ከነበርንበት አዳራሽ ከአስር በላይ የሚሆኑ ሰዎች ቀላል ጉዳት ደርሶባቸዋል ትላማታ በተፈጸሙት ሁለት የአየር ድብደባዎች ህይወታቸው ካለፈው አርባ ሰዎች በተጨማሪ ሰማንያ ሰዎች መቁሰላቸውን የሊቢያ የጤና ጥበቃ ባለስልጣኖች ተናግረዋል ዛይድም ይህንኑ ያረጋግጣል እዚ ከተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር እና ከዓለም አቀፍ የፍልሰት ድርጅት አይኦኤም መጥተው ነበር፣ አነጋግረውን ሄደዋል። እስካሁን ግን ምንም የተደረገልን ነገር የለም። ይሄ ደግሞ የመጀመሪያው ጥቃት አይደለም፣ በአካባቢያችን በተደጋጋሚ ሲያጋጥም የቆየ ነው። ከዚህ ቦታ እንድንለቅም ተወስኖ ነበር፣ ግን ይኸው እስካሁን እዚሁ ነን። ባህሊ ሀፍታር የሚመራውና ና ዓለም አቀፍ እውቅና የተሰጠውን የሊቢያ መንግስት ለመገልበጥ የሚሰራው የሊቢያ ብሔራዊ ወታደር ለወራት በትሪፖሊ ከተማ ላይ ከባባድ ግጭቶችን ሲያካሄድ ቆይቷል። ለጥቃቱም በተባበሩት መንግስታት የሚደገፈው መንግስት የሊቢያ ብሔራዊ ወታደርን ተጠያቂ ቢያደርግም የሊቢያ ብሔራዊ ወታደር በበኩሉ ደግሞ የመንግስት ደጋፊ የሆኑ ታጣቂ ሚሊሻዎች ያደረጉት ነው ብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ሁሉም አካላት የሰላማዊ ዜጎችና በማቆያ ውስጥ ያሉ ስደተኞችን ደህንነት መጠበቅ እንዳለባቸው አሳስበዋል። ማክሰኞ እለት የነበረው ጥቃትም በገለልተኛ ወገን ምርመራ ሊደረግበት ይገባል ብለዋል። የተባበሩት መንግስታት በወጣው መግለጫ ሊቢያ ከተለያዩ የአፍሪካ ሀገራት ድህነትና ጥቃትን ሸሽተው ለመጡ ስደተኞች ዋና መሸጋገሪያ ነች። ይሁንና ብዙዎች ያሰቡበት ሳይደርሱ ወደ ሊቢያ ተመልሰው በማቆያ ማዕከላት ውስጥ ኢሰባዊ በሆነ ሁኔታ ይኖራሉ ብሏል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ማክሰኞ እለት ጥቃቱ የተፈጸመበት ቦታ ላይ የሚኖሩ ስደተኞች ተለዋጭ ቦታ እንዲሰጣቸው አሳስቦ ነበር።